The Voice of America. የአማራ ክልልን በተለያዩ ጊዜያት እንዲተራመስ ያደረጉ ከሌላ ቦታ የመጡ ሳይሆኑ የክልሉ ተወላጅ የሆኑ አጀንዳ ተቀባይ ቅጥረኞች ናቸው ሲሉ የአማራ ክልል ርዕሰ መስተዳድር ገለጹ። የቀጣይ የትኩረት አቅጣጫም የእነዚህን ቅጥረኞች ተልእኮ ማክሸፍ ነው ብለዋል። የአማራ ክልል ምክር ቤት አስራ አምስተኛ መደበኛ ጉባኤ ትላንት ተጠናቋል። ምክር ቤቱ ለ2013 ባጀት ዓመት 62.7 ቢሊዮን ብር መድበዋል፤ የዳኞቹን ሹመት አጽድቋል። አስቴር ምስጋናው ዝርዝሩን ይዛለች። ምክር ቤቱ በሁለት ቀናት ቆይታው የአስፈጻሚ አካላት የስራ አፈጻጸም ገምግሟል፤ በክልሉ ጸጥታም ዙሪያ በሰፊው መክሯል። የክልሉ ርዕሰ መስተዳደር አቶ ተመስገን ጥሩነህ ባለፉት ሁለት ዓመታት በክልሉ በተለያዩ ጊዜያት ሲከሰቱ የነበሩትን ሁከቶች ያስፈጸሙት በክልሉ ያሉ አጀንዳ ተቀባይ ቅጥረኞች ናቸው ብለዋል ምን ባለፉት ሁለት ሶስት ዓመታት ህዝቡ ስቃይ ውስጥ እንደነበር ይታወቃል። የትኛውም አካባቢ ላይ የተነሱ ግጭቶች፣ የትኛውም አካባቢ የነበሩ የክልሉ የሰላምና ጸጥታ መደፈስ ጉዳዮች ዋናው መነሻና ዋናው አጀንዳ ተቀባይ ራሳችን ውስጥ ያሉ ሰዎች ናቸው፣ የራሳችን ኃይሎች ናቸው። እዚህ ቦታ ይህን ለምድ ስለሚባል ነው። እዚህ ላይ በደንብ መስራት አለ። የቀጣይ ዓመት የትኩረት አቅጣጫም የአጀንዳ ተቀባዮችን ተልዕኮ ማፍረስ ነው ብለዋል አሁን ባለው የክልላችን ሁኔታ የትኛውም ቦታ ላይ ማንም ቢሆን ከህግ በላይ ሆኖ ህገወጥ ድርጊት የሚሰራበት ሁኔታ የለም። አሁንም ግን ያልተሻገር ናቸው ጉዳዮች አሉ። በተለይ በአንዳንድ ቀጠናዎች ጫካ ውስጥ ሆነው ሰው የሚያጠቁ ሰው የሚዘርፉ እንዲሁም ደግሞ ከተማን እንደ ጫካ የሚጠቀሙ አካላት አሉ። እነዚህም በሚገባ መልክ ማስያዝና ሁሉም አካባቢ ላይ ወደፊት ስህተት እንዳይፈጠር እንሰራለን። ምክር ቤቱ ለሁለት ቀናት ባካሄደው ጉባኤ ለ2013 በጀት ዓመት 62 ነጥብ ሰባት ቢሊየን ብር መድቧል። አንድ ቢሮ ኃላፊና 170 ጠቅላይ የከፍተኛና የወረዳ ዳኞችንም ሹመት አጽድቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር